The Voice of America. በኮቪድ-19 ወረርሽኝ ሳቢያ ለወራት ተዘግተው የቆዩ የአሜሪካ የንግድ ቤቶችና እንቅስቃሴዎች እየተከፈቱ ነው። በመሆኑም አንዳንድ የኢትዮጵያውያንና የትውልደ ኢትዮጵያ አሜሪካውያን ምግብ ቤቶችም ካለፈው ሳምንት ጀምሮ ለአገልግሎት ክፍት ሆነዋል። እንዴት ሆነው ይሆን? ደንበኞች መጥተውላቸው ይሆን? ሰራተኞቻቸውን መልሰው ሙሉ አገልግሎት ወደሚሰጡበት ደረጃ ተሸጋግረው ይሆን? ምን ጠብቋቸዋል? ምንስ ይቀራቸዋል? ዝግ ሆኖ በቆዩባቸው ጊዜያት በምን ሁኔታ ላይ ነበሩ? የዛሬው የኢትዮጵያውያን በአሜሪካ ፕሮግራም በዚህ ጉዳይ ላይ ያተኩራል። ደረጀ ደስታ ነው ያዘጋጀው። አቶ ብዙ ወርቅ ታፈሰ በላይነህ በቨርጂኒያ በቨርጂኒያ ስካይላይን የኢዮ ስፖርት ባር እና ሬስቶራንት እንዲሁም የብላክ ሮዝ ላውንጅ ባለቤት ናቸው። አሁን ኦልሬዲ ከፍተናል። ባለፈው ፍራይዴ ጀምሮ ልደል አስራ አራት አምስት ቀን ተከፍቷል። ያው ያለን ካፓሲቲ ግማሹ ያው የሐምሳ ሰው ግማሽ ሀያ አምስት ሰው ማስቀመጥ እንችላለን። በዛ ሬስቶራንቱ ውስጥ ማለት ነው? አዎ። ግን ሰው እየመጣ ነው። እንዴት ነው እስካሁን ያለ ሁኔታ? ያው ፍርሃት አለ ሰው ጋር። ያን ያክል ሰው አይመጣም። አንድ ግሩፕ አምስት ሰው አራት ሰው ሶስት ሰው እያለ ይጠበጠባል። ግን ስቴል አሁን ለምሳሌ ክፈቱ በተባለው ደረጃ ሀያ አምስት ሰው አንድ ላይ ሆኖ ሬስቶራንት ውስጥ የለም። እንዴት ነው ማስክ አርገው ነው የሚቀመጡት? ማስክ አርጋችሁ ነው የምታስተናግዱት? እንዴት ነው የሚሆነው ሬስቶራንት ውስጥ? እንዴት ነው ማስክ አድርገን እናስተናግዳለን። ሰራተኞቻችንም ይህንን የሚያደርጉት ከነሱ ከሰበሩ ግን ሲገባ ማስጋርዶ ይገባል። ግን ያው ምግብ እና መጠጥ ለመመገብ ሲል ሲሞክሩ ግን ያው ያወልቆታል። ብዙ ጊዜ እንደዛ ነው የሚያደርገው። ቢዝነሱ እንቅስቃሴው እንዴት ነው ይመስለው? እስካሁን ያው ሰው ፍርሃት እንዳለ ና ያው በፍርሃት ላይ ነው ያለው ሰው በጣም ናየምናየ። ወጣቱ ካልሆነ በስተቀር በተለይ በእኛ እድሜ ደረጃ ያለው ሰው ብዙ እየወጣ አይደለም ያው በጣም ጥንቃቄ ታያለህ። ዙሪያው የአንጉ ላይ ነው ትንሽ መዳፈር ያለው እና የአንጎቹ ናቸው በብዛት የሚመጡት አሉ ወጣቶች ማለት ነው ወጣቶቹ። ዋው ወጣቶቹ የአካባቢው የስካይላይን አካባቢ እንዴት እየሆነ ነው? ያው ብዙ ቦታ ተዘግቶ ነበር ደላስ ሁለት ሶስት ወር የከፈት ሰዎች ያው ኬርያዊትን ቢሆን የከፈት ሬስቶራንቶች አይ ቲንክ ሁለት አንበልጥም አብዛኛውን ይዘግ ይከፍታሉ፣ ይዘጋሉ። አንዳንዶቹ ደግሞ ኮምፕሊትሊ ለሁለት ለሶስት ወር የዘጉ ነበሩ። አሁን ግን ሁሉም ተከፍተዋል። ወይዘሮ ዘነበች መንግስቱ የሚታወቁት በዘኒ ነው። ዘኒ ምግብና ገበያ በሲልቨር ስፕሪንግ መሀል ከተማ ውስጥ አገልግሎት መስጠት ከጀመረ ከአምስት አመት በላይ ሆኖታል። አሁን አውትዶር ብቻ የከፈት ነው። ምን ማለት ነው? የውጭ ብቻ ነው ማለት ነው። ጭበር እንዳለ ብቻ ጥቂት ሰዎች በሲክስ ፊት ከፍተናል። አዎ፣ ውስጥ ማስገባት አይቻልም፣ ቤት ውስጥ ማስገባት አሁን አልተፈቀደልንም። ማስ አልተፈቀደልን አናስገባም። መቼ ነው እሱ ይፈቀዳል ያሉት? ከአሁኑ ከፊታችን አርብ፣ አይ ቲንክ ጁን ናይንቲን መሰለኝ። ተነጎዲያ ጁን ናይንቲን ከፋይፍ ኦክሎክ በኋላ ፊፍቲ ሀምሳ ፐርሰንት ኦኩፓንሲ ተፈቅዶልናል እስካሁን ባለው ሁኔታ ውጪም ቢሆን ሰው ብዙ እየመጣ ነው ወይስ እንዴት ነው? ብዙ አይደለም፣ መጠነኛ ሰው ይመጣል። ያንንም በማየታችን በመጠኑም ቢሆን በጣም ደስ ይሆናል። ካለፈው ጊዜ የተሻለ ነው። ብዙ ሰው ሳይሆን በመጠኑ። ብዙ ቦታም የለንም ሲክስ ፊት ስለሆነ። ሰራተኞቻችሁስ በሙሉ ተመለሱ ወይስ ገና ናቸው? ሬስት አስተናጋጆቹ አልተመለሱም። ኬችንና፣ ይሄ በየስ ጋቤት ያሉት ሌሎቹ ተመልሰዋል። እነሱ እንዳሉ ናቸው። አዲሱ እንደዛ አልተመለሱም። እስካሁን ካለው ሁኔታ ሲያዩት መጪው ምንድን ነው ይመስላል? እንግዲህ መጪውን በእርግጥ በጣም ከባድ ነው። በተንባይ አይቻልም። በጣም ከባድ ይመስላል ብዙ ሰው ሲመጣ ብዙ ችግርም ብዙ ጥሩም ነገርም ሊመጣ ይችላል ብለን እናስባለን። እንግዲህ እንዳመጣጡ ለመመለስ እየተዘጋጅተናል። ስትከፍቱ ይህን ይሄን ማድረግ አለባችሁ ተብሎ የተሰጣችሁ መመሪያ አለ? በዚህ ልታደረጓቸው የሚገባው ለምሳሌ በጥንቃቄ በኩል እኛ ያሉን ያው ሲክስ ፊት ሰዎች ተለያይተው መቀመጥ እንዲችሉ ነው። እኛ ግን ከዛም በላይ በራሳችን አሁን ድሮ መታጠቢያ ቤቶቻችን በአውቶ ፍላሽ አያደርጉም ነበረ። እነሱን ወደ አውቶ፣ የሰው እጅ እንዳይነካካ ወደ አውቶ ፍላሽ ለውጠናል። ስታንዲንግ የቁም ሽንት ቤቶች ነበሩን። እነሱንም በአውቶማቲክ ለውጠናል፣ በሰዎች እጃቸው እንዳይነካካ እና ደግሞ ተመልሶ ታጥሎ ደግሞ ሲወጡ ሲንኮቻችንም በሙሉ ውሃዎቹን በሴንሰር ውሃ ለውጠናል። ምንም አይነት ምንክኪ እንዳይኖር ማለት ነው። እና መታጠቢያ ቤት ተጠቅሞ ሲያበቁ አውቶማቲካሊ ፍላሽ እንዲያደርግ ካውንቲው አላዘዘንም፣ በራሳችን ነው። እኛም ለሕዝባችን ከፍተኛ ጥንቃቄ ማድረግ ስላለብን የየራሳችን እርምጃ ከወሰድናቸው ነገሮች አንዱ ነው። እንዳልኩት ሲመለሱ ደግሞ እጃቸውንም ሲታጠቡ ቧንቧ ብረታ ብረት መንካት የለባቸውም፣ ሴንሰር ነው። እሱን ለውጠናል እና በብዙ ነገር ተዘጋጅተናል። ካውንቲው ባይለንም እኛ ራሳችን እያዘጋጀን ነው በእርስዎ ግምት እንደ ሁኔታዎች ወደ ቀደመው ሁኔታ ቶሎ ባይመለሱም ደህና ሊሆኑ ይችላሉ ብለው የሚገሙት ተስፋ የሚያደርጉበት ጊዜ አለ ከፊቶ? በእውነት በአሁንም በጣም ከባድ ጥያቄ ነው። ምንም አይታወቅም። እኛም ምን ያህል ሰርተን መቼ ምንም እንደምንሆን አናውቅም። ግን ሆፍሊ ሁልጊዜ ጥሩ በመኘት ጥሩ ነው። በመጠነኛ ተስፋ ሊኖር ይችላል እናስባለን ያው ርቀቱንም የሰዎቹን እርስ በርስ እንዳይነካኩ አድርገን ለማስተናገድ እና ለመሸኘት እንሞክራለን። ተስፋው ትንሽ የሚቆይ ይመስላል ግን ሰርቫይቭ ለጊዜው ካደረግንም እግዚአብሔር ይመስገን። በሲልቨር ስፕሪንግ ሜሪላንድ የሚገኘው የዘኒ ሬስቶራንት እንዲሁም በቨርጂኒያ ስካይላይን የሚገኙትን የኢዮ ስፖርት ባርና ሬስቶራንት ባለቤቶች ያካፈሉንን ተከታይና በተለይም በዋሽንግተን እና በሜሪላንድ ቤተስዳ የሚገኙ የጨርጨር ምግብ ቤቶች ባለቤት ከሆኑት አቶ አለማየሁ አበበ ጋር ያደረግነውን ቆይታ ይዘን በሚቀጥለው ሳምንት እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ምሽት።